ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 25 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ የምናስተናግዳችሁ ሶሎሞን አባትና ጤና ይስጥልን እኔም ሰለሞን ክፍሌ ነኝ። ደቡብ ሱዳን ውስጥ ሰላም ለማስገኘት ማዕቀብ መፍትሔ አይደለም የኢትዮጵያ ውጭ ጉዳይ ሚኒስቴር በአንዳንድ ወገኖች የሚነሳው የማዕቀብ ጉዳይ ለደቡብ ሱዳንም ለአካባቢው ሰላምም የሚረዳ አይደለም። ማዕቀብ ሁኔታዎችን የበለጠ ያወሳስበዋል፣ ችግሩን አይፈታም የሚል አቋም ማለት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው። በአብይ ርዕስ ዘገባ ይዘናል። እውቅና ነፍጎናል ባሉት የአዲስ አበባ ከተማ አስተዳደር አንድ አካል ላይ ክስ መመስረታቸውን የመላ ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ አስታወቁ። በጣም የሚያስደንቀው ግን ልብ አድርጉ፣ አሁን አገሪቱም በብዙ አቅጣጫ ነፍጥ አንግበው በረሃ የወረዱ ሰዎች ይህን ኢሕአዴግ ቢደብቀውም የሚታይ እውን የሆነ ሁሌም የሆነች ነገር ኮሽ ስትል ሕገ መንግስታዊ ስርዓቱን ለመናድ የሚንቀሳቀሱ ብሎ ይላቸዋል። ሕገ መንግስታዊ ስርዓቱን ለመናድ የሚንቀሳቀሱ ሰዎች ከየት ነው የተነሱ? የሰላማዊ በሮች ሲዘጉ እኮ ነው። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ ናቸው። ሪፖርቱ በመጽሔት ይቀርባል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። ደቡብ ሱዳን ውስጥ ሰላም ለማስገኘት ማዕቀብ መፍትሄ ሊሆን እንደማይችል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። ይህ አቋም በኢጋድ አባል ሀገሮች ሲንጸባረቅ የቆየና ተቀባይነት ያገኘ መሆኑን የሚኒስቴሩ ቃል አቀባይ አመልክተዋል። ቀድሞ የደቡብ ሱዳን ምክትል ፕሬዚደንት የነበሩት የአማጽያኑ መሪ ዶክተር ሪያክ ማቻር በሰላም ሂደቱ ላይ በቀጥታ እንዳይሳተፉ ኢጋድ ውሳኔ ማሳለፉንም ቃል አቀባዩ አስታውቀዋል። በአብይ ርዕስ ዘገባ ይዘናል። ዕውቅና ነፍጎናል ባሉት የአዲስ አበባ ከተማ አስተዳደር አንድ አካል ላይ ክስ መመሥረታቸውን የመላ ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ አስታወቁ። ፓርቲዎቹ ዶሴውን የከፈቱት የፊታችን እሁድ መስከረም 28 2010 ዓ ም ሊያካሄዱት የነበረው ሰላማዊ ሰልፍ ዕውቅና ሳያገኝ ከቀረ በኋላ መሆኑ ተገልጿል። በጉዳዩ ጣልቃ ገብተው መመሪያ እንዲሰጡም ለጠቅላይ ሚኒስትሩና ለአንዳንድ የመንግሥት ከፍተኛ ባለሥልጣናት ደብዳቤ ማስገባታቸውንም ፓርቲዎቹ አመልክተዋል። ፓርቲዎቹ በጠሩት በዛሬው ጋዜጣዊ መግለጫ ላይ በባህር ዳር ዩኒቨርሲቲ የምህንድስና ተማሪዎች ላይ ተወስዷል ያሉትን ኢሰብአዊ ሲሉ የጠሩትን እርምጃ አውግዘዋል። በመጽሔት ዝርዝር ዘገባ አለን። ምዕራብ አፍሪቃዊቱ ኒጀር ውስጥ ሦስት ወታደሮቹ እንደ ተገደሉበት የዩናይትድ ስቴትስ ጦር አስታውቋል። ወታደሮቹ የተገደሉት በአሜሪካና ኒጀር ጥምር የቅኝት ኃይል ላይ ትላንት አደጋ በተጣለበት ጊዜ እንደነበር ተገልጿል። በጥቃቱ የየትኛው ሀገር ዜጋ እንደሆነ የዩናይትድ ስቴትስ ጦር አፍሪካ እዝ ሳይገልጽ አንድ ሌላ የአጋር ሀገር ወታደርም ተገድሎብናል ብሏል። ሌሎች ሁለት የአሜሪካ ወታደሮች ቆስለዋል። ለዚህ ከዋና ከተማይቱ ኒያሚ 200 ኪሎ ሜትር ርቀት ላይ ኒጀር ከማሊ ጋር በምትዋሰንበት አካባቢ በሚገኝ ስፍራ ለተፈጸመው ጥቃት እስካሁን ኃላፊነት የወሰደ የለም። ኒጀር በምስራቅ ከናይጄሪያ ቦኮ ሃራም፣ በምስራቅ አልጄሪያ ላይ ከሸመቀው አልቃይዳ በእስላማዊ ማግረብ የሽብርና የሁከት ቡድኖች ጋር በምታካሄዳቸው ውጊያዎች ውስጥ ለማገዝ አነስተኛ ቁጥር ያለው የዩናይትድ ስቴትስ ጦር ላለፉት አራት ዓመታት እዛ ተሰማርቶ ይገኛል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሩሲያ ባለፈው የአሜሪካ ፕሬዝደንታዊ ምርጫ ውስጥ እጇን አስገብታ እንደሆነ ለማረጋገጥ የተጀመሩት ምርመራዎች እንደቀጠሉ መሆናቸው ሲገለጽ ሞስኮ ግን በነፃ መገናኛ ብዙሃንና በጋዜጠኞቻቸው ላይ ወከባና ማሳደድ እያካሄደች መሆኗን የዩናይትድ ስቴትስ እንደራሴዎች ምልክት እያዩ መሆናቸውን እየተናገሩ ነው። የሪፖርተራችን ሪቻርድ ግሪን ዘገባለ አዲሱ አበባ ያቀርበዋል። የአውሮፓን የዲሞክራሲና የሰብአዊ መብቶች ይዞታ በሚቆጣጠረው በሄልሲንኪው ኮሚሽን የዩናይትድ ስቴትስ አባላት ትናንት ረቡዕ በምክር ቤት ተገናኝተው ሩሲያና በሌሎች የሶቪየት ኅብረት አገሮች በሚሰሩ ጋዜጠኞች ላይ እየደረሰ ያለውን ወከባና ስደት በተመለከተ ውይይት አድርገዋል። ሩሲያ ውስጥ ጠንካራ የመገናኛ ብዙሀን እንዲኖር መደገፍ እና የፕሬዝደንት ፑቲንን ስትራቴጂ መቋቋም ወሳኝ መሆኑን የተናገሩት የምክር ቤት አባሉ ስቲቭ ቻቦት ናቸው። የአሜሪካን ዲሞክራሲ በፑቲን አፈና ውስጥ ለሚገኘው ህዝብ ስለ ነጻ መገናኛ ብዙሀንና ሐሳብም በነጻነት ስለ መግለጽ ድጋፍ እንሰጣለን። ይህም ለነጻ የጋዜጠኝነት ሥራ ድጋፍ ይሰጣል። አማንዳ ቤኔት የቪኦኤ ማለት የአሜሪካ ድምፅ ዲሬክተር ናቸው። ሞስኮ የሚገኘው የመሥሪያ ቤታቸው ቢሮ ገና ከጅምሩ ይህ ወከባ ገጥሞት እንደ ነበር ተናግረዋል። የቪኦኤ የሩሲያ አገልግሎት የተጀመረው እንደ አውሮፓ አቆጣጠር በ1947 ነው። እና ወከባና ዛቻ እንዲሁም ማስፈራራት አዲሳችን አይደለም። ከቅርብ ዓመታት ወዲህ ግን የሩሲያ ባለሥልጣናት ወከባ እየበዛና እየተባባሰ መጥቷል። ማብራሪያ የሌለው የቢሮክራሲ መጓተት፣ ስለ ቪኦኤ ጋዜጠኝነት ሙያ አያሌ የቃላት ጦርነት እየተካሄደ ነው። የአሜሪካ ድምፅ ራዲዮ በመላዋ ሩሲያ እና ከሶቪየት በኋላ ባሉ አገሮች በአስራ አንድ ቋንቋዎች ነው የሚደመጠው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ስራቸውን ለመልቀቅ ያስፈራሩበት አንድም ጊዜ የለም ሲሉ ፕሬዚደንት ትራምፕ አስገንዝበዋል። በሁለቱ ከፍተኛ አመራሮች መካከል ውጥረት አለ ተብሎ የቀረበውንም ዘገባ የፈጠራ ወሬ ሲሉ አጣጥለዋል። ትራምፕ በዛሬው የትዊተር መልእክታቸው ኤንቢሲ የተባለው የዜና ማሰራጫ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን በምክትል ፕሬዚደንቱ ማይክ ፔንስ ጥያቄ መሠረት ቆዩ እንጂ ሥራቸውን ቀድሞ ለመልቀቅ አፋፍ ላይ ነበሩ ሲል ያቀረበውን ዘገባ ተችተዋል። ኤንቢሲ አክሎም ሚስተር ቲለርሰን ፕሬዚደንቱ ባለፈው ሐምሌ ፔንታገን ውስጥ ከሌሎች ከፍተኛ ባለሥልጣናት ጋር ያደረጉትን ውይይት ተከትሎ ደደብ ናቸው ብለው መናገራቸውንም ዘግቧል። በዩናይትድ ስቴትስ ታሪክ እጅግ የከፋ ነው የተባለውን ጅምላ ፈጅ ተኩስ ምክንያት ለማወቅ መርማሪዎች ጥረት በያዙበት በአሁኑ ወቅት ፕሬዚደንት ዶናልድ ትራምፕ ትናንት ወደ ላስ ቬጋስ ሄደው የሰለባዎቹን ቤተሰቦችና የተጎዱትን አጽናንተዋል። ከፖሊሶችና ከእርዳታ ሰጪዎች ጋርም ተነጋግረዋል። ፕሬዚደንቱ በዚሁ ወቅት አስቸኳይ እርዳታ ሰጪዎችንና ሐኪሞችን አመስግነዋል። ትራምፕ ወደ ላስ ቬጋስ የተጓዙት ከቀዳሚት እመቤቷ ሜላኒያ ጋር ነበር። ዛሬ የተመለከትሁት ሁሉ በሙያችሁ ምን ያህል እንደላቃችሁ ይመሰክራል። አሜሪካዊ በመሆናችሁ ያኮራችኋል ብለዋል ሚስተር ትራምፕ። ይህ በእንዲህ እንዳለ የላስ ቬጋስ ፖሊስ ሹም ጆ ሎምባርዶ ሲናገሩ ጠመንጃ አንጋቹን ስቲቨን ፓደክን ወይም ግብረአበሮቹን የሚያውቀውን ሰው ሁሉ ማነጋገር ወሳኝ ነው ብለዋል። ስቲቨን ፓደክ ባሳለፍነው እሁድ የሀገረሰብ ሙዚቃ ትርኢት ለማየት በተኮለኮሉ ብዙ ሺሆች ላይ ካረፈበት ማንደላይ ቤ ሆቴል ተኩስ ከፍቶ 58 ሰዎችን መግደሉና ወደ አምስት መቶ የሚጠጋ ሰው ማቁሰሉ ይታወሳል። የቱርክ ባለሥልጣናት ኢስታንቡል በሚገኘው ቆንሲላ የሀገሩ ተወላጅ የሆነውን ሰራተኛዋን ማሰራቸው በጥልቅ እንዳሳሰባት ዩናይትድ ስቴትስ አስታውቃለች። ኤምቲ፣ በሚል ምህጻር የሚታወቀው ሰራተኛ ህገ መንግስቱን ለመናድና አስተዳደሩን ለመገልበጥ ሞክሯል የሚል ክስ የቀረበበት መሆኑን የቱርክ መገናኛ ብዙኃን ዘግበዋል። ኤምቲ ስደት ላይ ከሚገኙት ከተቃዋሚው የሃይማኖት መሪ ከፌቱላ ጉሌም ጋር ግንኙነት አለው ተብሎ ተወንጅሏል ሲሉ ዘገባዎቹ አክለዋል። የኢራቅ ጦር ኃይሎች ሐዊያ ከተማን ከእስላማዊ መንግስት ቡድን ተዋጊዎች ነጥቀው መቆጣጠራቸውን የሀገሪቱ ጠቅላይ ሚኒስትር ሃይደር አልአባድ ያስታወቁ የኢራቁ ጠቅላይ ሚኒስትር ከፈረንሳይ ፕሬዚደንት ኢማኑኤል ማክሮን ጋር ሆነው ፓሪስ ላይ ዛሬ በሰጡት የድል ብስራት መግለጫ ድሉ የኢራቅ ብቻ ሳይሆን የመላው ዓለምም ነው ብለዋል። ሐዊያ ከተማን ተቆጣጥሮ በነበረው የሁከትና የሽብሩ ቡድን ላይ ጥቃቱን ልክ የዛሬ ሁለት ሳምንት መስከረም አስራ አንድ የከፈቱት በዩናይትድ ስቴትስ የሚታገዘው የኢራቅ ጦርና ኢራን የምትደግፋቸው የህዝባዊ ንቅናቄ ኃይሎች የሚባሉ ታጣቂ ቡድኖች መሆናቸው ተገልጿል። የኢራቅ ወታደሮች እጅግ ጨካኝና ቁርጠኛ ከሆነ ጠላት ጋር በጀግንነትና በባለሙያነት ተዋግተዋል ሲሉ ኢራቅ የሚገኘው ጥምር ግብረ ኃይል አዛዥ ሌተና ጄኔራል ፖል ፈንክ አድናቆታቸውን ገልጸዋል። ለ14 ቀናት በዘለቀው ውጊያ ከአንድ ሺህ በላይ ሽብርተኞች እጃቸውን መስጠታቸው ተነግሯል። በመጨረሻም በፓኪስታን የሱፊ አማንያን የሚያመልኩበት መስጅድ በሽብር ጥቃት ተመቷል። አንድ አጥፍቶ ጠፊ ቦምብ ታጣቂ ነው ዛሬ ደቡብ ምዕራብ ባሉቺስታን ክፍለ ሀገር በሚገኘው መስጂድ ውስጥ የታጠቀውን ፈንጂ ለኩሶ በትንሹ አስራ ሶስት ሰዎችን የገደለውና ሌሎች በርካቶች ያቆሰለው። ለጥቃቱ እስካሁን ኃላፊነት የወሰደ የለም። ቀደም ሲል ባሉቺስታን ክፍለ ሀገር በሚገኙ የሱፊ አብያተ ጸሎት ላይ ለደረሱ አሸባሪ አጥፍቶ ጠፊ ቦምብ ጥቃቶች እስላማዊ መንግሥት ነኝ የሚለው ቡድን ኃላፊነት ሲወስድ መቆየቱ ይታወቃል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 25 2010 ዓ ምህረት ምሽት ፕሮግራም ነው። ብርቅ ሰዎቻችን። አየር ኃይል በጣም እማኝ ነበር። አውሮፕላን ለመንዳት በጣም እማኝ ነበር። እዛ በጣም እማኝ ስለነበረ አውሮፕላን ለመግባት ትፈልጋለህ ወይ ተብዬ ተጠየቁ። ማን ነው የጠየቁት? ራስ መስሎኝ። ከዛስ አዎን አልኳቸው። ቤተ መንግስት ወሰዱ። ኮሎኔል ጋዲሳ ጉማ ናቸው። በምሽቱ ይዘናቸዋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ደቡብ ሱዳን ውስጥ ሰላም ለማስገኘት ማዕቀብ መፍትሔ ሊሆን እንደማይችል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። ይህ አቋም በኢጋድ አባል አገሮች ሲንጸባረቅ የቆየና ተቀባይነት ያገኘ መሆኑን የሚኒስቴሩ ቃል አቀባይ አመልክተዋል። ቀድሞ የደቡብ ሱዳን ምክትል ፕሬዚደንት የነበሩት የአማጽያኑ መሪ ዶክተር ሪያክ ማቻር በሰላም ሂደቱ ላይ በቀጥታ እንዳይሳተፉ ኢጋድ ውሳኔ ማሳለፉንም ቃል አቀባዩ አቶ መለስ ዓለም አስታውሰዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም በዛሬው ጋዜጣዊ መግለጫ ካነሷቸው ጉዳዮች አንዱ ኢትዮጵያ ለአንድ ወር የቆየችበት የጸጥታው ጥበቃ ምክር ቤት ፕሬዝዳንትነት ነው። የኢትዮጵያ የፕሬዝዳንትነት ጊዜ የተሳካና የተለያዩ ውሳኔዎች የተላለፉበት እንደነበርም ነው የጠቀሱት። አስራ አምስቱ የጸጥታው ጥበቃ ምክር ቤት አባላት ከአፍሪካ ኅብረት የጸጥታ ጥበቃ ምክር ቤት ጋር በአዲስ አበባ ያደረጉት የምክክር ስብሰባም በዚሁ በኢትዮጵያ የፕሬዝዳንትነት ወር የተከናወነ መሆኑን ጠቅሰዋል። ስብሰባው በአገሪቱ ባሉ የጸጥታ ችግሮች ላይ ያተኮረ እንደነበር ይታወሳል። በአፍሪካ አህጉር ካሉ የጸጥታ ችግሮች አንዱ ደግሞ የቀጠለው የደቡብ ሱዳን የጸጥታ ሁኔታ ነው። የሰላም ስምምነቶቹን ተግባራዊ ለማድረግ የሚደረገው ጥረት በምን ሁኔታ ላይ እንደሚገኝ የተጠየቁት ቃል አቀባዩ ከወራት በፊት በአካባቢው መሪዎች የተላለፈውን ውሳኔ በማስታወስ ነው የመለሱት። ከደቡብ ሱዳን አንጻር የኢጋድ አባል ሀገራት ሰኔ 2009 ዓ.ም አዲስ አበባ ላይ በተሰበሰቡ ጊዜ ያሳለፉት ውሳኔ ያለ ያ ውሳኔ የሰላም ማስከበሩን በተሻለ ፍጥነት ለማካሄድ ሀገሮች መስራት አለባቸው፣ የሰላም ሂደቱ አካታች እንዲሆን መስራት ያስፈልጋል በሚል የጊዜ ሰሌዳ ተቀምጧል። በጊዜ ሰሌዳው የሚከናወኑ ተግባሮች አሉ። ከነሱ አንዱ የሰላም ሂደቱን ጁባ ውስጥ ማካሄድ ነው። እሱም ከጥቂት ሳምንታት በፊት ተካሂዷል እና ይህንኑ የኢጋድ አቋም ኢትዮጵያ በተባበሩት መንግስታት ድርጅት ላይ በተለያዩ የጎንዮሽ መድረኮችም ላይ አንጸባርቃለች። ይሄ ተቀባይነት ያገኘ አቋም ነው። ማዕቀብ እንዲጣል የሚጠይቁ ሀሳቦች ግን በኢትዮጵያ በኩል ተቀባይነት እንደሌላቸው አቶ መለስ ለአሜሪካ ድምጽ አብራርተዋል። የኢጋድ መሪዎች ያሳለፉት ውሳኔ አለ። የኢጋድ የሚኒስትሮች ምክር ቤት አዲስ አበባ ላይ ሲሰበሰቡ፣ ጁባም ላይ ለመጀመሪያ ጊዜ ተሰብስበው በነበሩበት ጊዜ ያሳለፉት ውሳኔ አለ። የዚህ ውሳኔ ዋነኛ ሀሳብ ምንድን ነው? ለደቡብ ሱዳን የሰላም ጥረት የተጀመረው እንቅስቃሴ ተጠናክሮ በተሻለ አቅም እንዲሄድ ማድረግ መቻል ነው። ለዚህ የተቀመጠ ጊዜ ሰሌዳ አለ። በጊዜ ሰሌዳ መሰረት የሚከናወኑ ተግባራትም ዝርዝር ተቀምጠዋል። እነሱን ማከናወን ነው። በአንዳንድ ወገኖች የሚነሳው የማዕቀብ ጉዳይ ለደቡብ ሱዳንም ለአካባቢው ሰላምም የሚረዳ አይደለም። ማዕቀብ ሁኔታዎችን የበለጠ ያወሳስበዋል፣ ችግሩን አይፈታም የሚል አቋም ማለት። ይሄ በብዙ አገሮች ዘንድ ተቀባይነት ያገኘ አቋም ነው። ከዚህ አንጻር የመጨረሻ ጥያቄ ያደረገዋሉ አቶ መለስ የአማጽያኑ መሪ የዶክተር ሪያክ ማቻር ዕጣ ፈንታ ምንድን ነው የሚሆነው? በዚህ ሁሉ ሂደት ውስጥ እስካሁን ድረስ ሀገር ውስጥ አልገቡም። የእሳቸው ሰዎች ናቸው ወይም የእሳቸው ምክትል የነበሩት ጀነራል ተማንደንጋይ ናቸው፣ በምክትል ፕሬዝዳንትነትም እያገለገሉ ያሉት። ይህ ያወሳስበዋል በሚል የሚናገሩም አሉ። ለጊዜው የቀድሞ ደቡብ ሱዳን ምክትል ፕሬዝደንትና በኋላም ኤስፒኤልኤም ችግር ከተፈጠረበት በኋላ አንደኛውን አንጃው የሚመሩት ዶክተር ሪክ ማቻር በሰላም ሂደቱ ላይ በሌሎች ደጋፊዎቻቸው በአስተሳሰብ ደረጃ ሊወከሉ ይችላሉ። ግን ለጊዜው ከዚህ የሰላም ጥረት ላይ በቀጥታ ተሳትፎ እንዳያደርጉ ይሄ የኢጋድ ውሳኔ ነው። እሱን ነው እየተፈጸመ ያለው። ዶክተር ሪያክ ማቻር ወደ አዲስ አበባ የሚገቡበት እድል ጭምር ተከልክለዋል የሚሉ መረጃዎች ሲናፈሱ ቆይተዋል፣ ረዘም ላለ ጊዜ። አሁን ይሄ እውነት ነው ወይ በዚህ ላይ አስተያየት መስጠት ትቸገራለሁ። እንደዚ አይነት ውሳኔ በተመለከተ የቀድሞው የደቡብ ሱዳን ምክትል ፕሬዝዳንትና የአማጽያኑ መሪ ዶክተር ሪያክ ማቻር በተደጋጋሚ ወደ አዲስ አበባ ሲመጡ እዚህ በሚገኘው መኖሪያ ቤታቸውን መግለጫ ሲሰጡ መቆየታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ዕውቅና ነፍጎናል ባሉት የአዲስ አበባ ከተማ አስተዳደር አንድ አካል ላይ ክስ መመስረታቸውን የመላ ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ አስታውቀዋል። ፓርቲዎቹ ዶሴውን የከፈቱት የፊታችን እሁድ መስከረም 28 2010 ዓ ም ሊያካሂዱት የነበረው ሰላማዊ ሰልፍ ዕውቅና ሳያገኝ ከቀረ በኋላ መሆኑን ገልጸዋል። በጉዳዩ ጣልቃ ገብቶ መመሪያ እንዲሰጡም ለጠቅላይ ሚኒስትሩና ለአንዳንድ የመንግሥት ከፍተኛ ባለሥልጣናት ደብዳቤ ማስገባታቸውን አመልክተዋል። ፓርቲዎቹ በጠሩት በዛሬው ጋዜጣዊ መግለጫ ላይ በባህር ዳር ዩኒቨርሲቲ የምህንድስና ተማሪዎች ላይ ተወስዷል ያሉትን ኢ ሰብአዊ ሲሉ የጠሩትን እርምጃም አውግዘዋል። ለዝርዝሩ እመለስካቸው አመሃ ሁለቱ ፓርቲዎች በጋራ በሰጡት ጋዜጣዊ ጉባኤ ላይ በንባብ የተሰማው የጽሑፍ መግለጫ ከመነሻው የሚያስገነዝበው የሀገሪቱ የፖለቲካ ምህዳር ምን ያህል እየጠበበ እንደሄደ ነው። ጽሑፉ እንደሚለው የፖለቲካ ምህዳሩ ከድጡ ወደ ማጡ እንዲሉ ከምንጊዜም በላይ በከፋ ደረጃ ላይ ይገኛል። የመድብለ ፓርቲ ስርዓቱም ከወረቀት ያልዘለለ እንደሆነ ይናገራል። ይህንኑ አካሄድ ለመቃወም በአዲስ አበባ ከተማ መስቀል አደባባይ ሰላማዊ የተቃውሞ ሰልፍ ለማድረግ ጉዳዩ የሚመለከታቸውን አካላት በደብዳቤ እውቅና የጠየቁ ቢሆንም ሰሚ ማግኘት እንዳልቻሉ ጽሑፉ ይናገራል። ይህ ድርጊት የሕግ ጥሰት ነው በማለትም በጠቅላይ ፍርድ ቤት ክስ መመስረታቸውን ጽሑፉ ያስረዳል። የሰማያዊ ፓርቲ ምክትል ሊቀመንበር አቶ ጌታነ ባልቻ ማንን እንደከሰሱ ይናገራሉ። በአዲስ አበባ ከተማ ከንቲባ ጽህፈት ቤት የሰላማዊ ሰልፍና ተዛማጅ ጉዳይ አደባባይ ስብሰባዎች ፈቃድ ክፍል ወይም እውቅና ክፍል አለ። አቶ ተስፋ ዋቅጅራ ይባላል። እሱ ነው ይህን የሚመለከተው። ምን ከሰው የሰላማዊ ሰልፍ እና የአደባባይ ስብሰባ እውቅና ክፍል ምክንያቱም የእውቅና የከለከለን እሱ ስለሆነ እሱ ነው ምን ከሰው ይህን በማድረጉ የዚህ ጋር የተያያዙ ማስረጃዎችን እንዳለ ሰበሰብን። ለእናንተ መሰጠ ነው እያደረግነው። አቶ ተስፋ ዋቅጅራን ተፈጥሯል በተባለው ችግር ላይ ለማነጋገር ወደ ጽህፈት ቤታቸው ሄጄ ነበረ። በወቅቱ ያገኘኋቸውን ጸሐፊ የመጣሁበትን ጉዳይ አስረድቼ አቶ ተስፋን እንዲያገናኙኝ ጠየቅሁ። ስልክ ከደወሉ በኋላ አሁን ስብሰባ ላይ ስለሆኑ ሊያነጋግሩኝ እንደማይችሉ ጸሐፊዋ ገለጹልኝ። በኋላ በስልክ ደውዬ እንደማነጋግራቸው አስረድቼ የጽህፈት ቤቱን ስልክ ተቀበልኩ። ይሁንና በስልክ ደውዬ እንደገና ማብራሪያ እንዲሰጡኝ ብጠይቅም አሁንም ስብሰባ ላይ መሆናቸው ተነግሮኛል። በሰማያዊ ፓርቲና የመላው ኢትዮጵያ ንነት ድርጅት መግለጫ መሰረት በሀገሪቱ የሰላማዊ ትግል በሮች እየተዘጉ እንደሆኑና በተዘጉ ቁጥርም የአመፅና የውከት በሮች መከፈታቸው የግዴታ እንደሆነ ባለፉት ሁለት ዓመታት በሀገራችን ምድር የተከፈቱት ህዝባዊ እምቢተኝነት ጉልህ ምስክሮች ናቸው ይላል የጽሑፍ መግለጫው። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበብ አካሉ ተጨማሪ ማብራሪያ ሰጥተው ነበረም። በጣም የሚያስደንቀው ግን ልብ አድርጉ አሁን አገሪቱ በብዙ አቅጣጫ ነፍጥ አንግበው በረሃ የወረዱ ሰዎች ይህን ኢህአዴግ ቢደብቀውም የሚታይ እውን የሆነ ሁሌም የሆነች ነገር ኮሽ ስትል ህገ መንግስታዊ ስርዓቱን ለመዳን የሚንቀሳቀሱ ብሎ ይላቸዋል። ህገ መንግስታዊ ስርዓቱን ለመዳን የሚንቀሳቀሱ ሰዎች ከየት ነው የተነሱት? የሰላማዊ በሮች ሲዘጉ ሆነው ሰዎች ወደ ሌላ አቅጣጫ ወደ ሌላ ትግል አቅጣጫ የሚሄዱትና ሺ ሀገር ከዚህ በኋላ ጦርነት የምታስተናገር መሆን የለባትም። በሰላማዊ የስልጣን ሽግግር ነው መሄድ ያለበት። የሰላማዊ ትግል በሮች በተዘጉ ቁጥር የአመፅ በሮች ናቸው የተከፈቱ ያሉት ሀገራችን ላይ። እነኚህ ደግሞ የአመፅ በሮች እንዲከፈቱ ሰማያዊ ፓርቲ እምነቱም ፍላጎቱም አይደለም፣ አላማውም አይደለም። የምርጫ ፖለቲካ ነውና የምናቀነቅነው። ስለዚህ ኦልሞስት ዘግተውታል። ሁለቱ ፓርቲዎች ክስ ከመመስረታቸው በተጨማሪም ለኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ለህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ፣ ለፌዴሬሽን ምክር ቤት አፈ ጉባኤ አቶ ያለው አባተና ለአዲስ አበባ ከተማ መስተዳደር ከንቲባ አቶ ድሪባ ኩማ በጉዳዩ ጣልቃ ገብተው መመሪያ እንዲሰጡ የሚጠይቁ ደብዳቤዎችን ለጽህፈት ቤታቸው እንዲያስገቡ አስታውቀዋል። ሁለቱ ፓርቲዎች ዛሬ በጋራ በጠሩት ጋዜጣዊ ጉባኤ ላይ ተጨማሪ መግለጫ የሰጡበት ጉዳይ በባህር ዳር ዩኒቨርሲቲ የሶስተኛ ዓመት የምህንድስና ትምህርታቸውን ባጠናቀቁ ተማሪዎች ጉዳይ ላይ ነበር። ፓርቲዎቹ በጽሑፍ መግለጫቸው እንዳስታወቁት በተማሪዎቹ ላይ ተወስዷል ያሉትን ኢ ሰብአዊ እርምጃ አጥብቀው አውግዘዋል። እንደ መግለጫው ከሆነ ዩኒቨርሲቲው ከተለያዩ ክልሎች የተሰባሰቡና በባህር ዳር ከተማ ረዳትም ሆነ መጠጊያ የሌላቸውን በርካታ ተማሪዎች መኖራቸውን እያወቁ ከሚማሩበት ግቢ ፈተና ካልተፈተናችሁ ብሎ እንዲባረሩ በማድረጉ መጠጊያ አጥተው በሜዳ ፈሰዋል ይላል። ከዚህም ባለፈ ለጊዜው ቁጥራቸው ያልታወቁ ተማሪዎችም እንዲታሰሩ ተደርጓል ብሏል የጽሑፍ መግለጫው። አቶ ሙልጌት አበበ የመላው ኢትዮጵያ አንድነት ድርጅት ምክትል ፕሬዚዳንት ዩኒቨርሲቲው የወሰደውን አቋም በተመለከተ ተጨማሪ ማብራሪያ ሰጥተው ነበረ። ችግሩ የትምህርት ጥራትም አይደለም፣ የተማሪዎች አንፈተንም ማለትም አይደለም። የአስተዳደር ችግር፣ የመልካም አስተዳደር እጦት ነው። ብዕር የያዘ ተማሪ ከቤተሰቡ ተለይቶ በ ትምህርት ቤት በካምፓስ የሚኖርን ተማሪ አልፈተንም ቢል መነጋገር ይቻላል። በደረጃ ባሉ ሰዎች ተነጋግሮ መፍትሄ ማምጣት ይቻላል። በተማሪ ተወካይም እንዳጠቃላይ ተማሪዎችንም ዲኑ አነጋግሮ መፍትሄ ሊያመጣ ይችል ነበር። አልፈለጉም። በአማራ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላሁንን የታሰሩ ተማሪዎች ስለመኖራቸው እና አጠቃላይ ሁኔታው በምን ደረጃ ላይ እንደሚገኝ ጠይቄያቸው ነበረ። አቶ ንጉሱ አንድም ተማሪ እንዳልታሰረ አስታውቀዋል። ተማሪዎቹም ፈተናውን ለመውሰድ ተስማምተው አሁን ወደ ዩኒቨርሲቲው ቅጽር ግቢ መመለሳቸውንና ችግሩን መፈታቱን ለቪኦኤ ተናግረዋል። በባህር ዳር ዩኒቨርሲቲ የቴክኖሎጂ ተቋም የሦስተኛ ዓመት ትምህርታቸውን ያጠናቀቁና የአጠቃላይ ብቃት ማረጋገጫ ፈተና በሚፈተኑ እስከ 1ሺ 400 በሚደርሱ ተማሪዎችና በዩኒቨርሲቲው አስተዳደር መካከል በተፈጠረው ችግር ዙሪያ ቪኦኤ ከትናንት በስቲያ ዘገባ ማቅረቡ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አመሃን እናመሰግናለን። ወደ ቀጣዩና የመጨረሻው የመጽሔት ትንታኔ ርዕስ እንለፍ። ሙስናን የሚታገሉ ወገኖች ከተለያዩ አገሮች በየዓመቱ በሕገወጥ መንገድ በሚወጣውና በለንደን በኩል እንዲያልፍ በሚታመን በብዙ መቶ ሚሊዮን ዶላር የሚገመት ገንዘብ ላይ ትኩረት ለመሳብ ሲሉ በየጊዜው በሕገ ወጥ ገንዘብ የተገዙ ናቸው የሚባሉትን ንብረቶች ለማጎብኘት የሚያስችሉ ልዩ ፕሮግራሞችን አደራጅተዋል። ሰሞኑን በተመሳሳይ ያሰናዱት ልዩ የጉብኝት ፕሮግራም በሕገ ወጥ መንገድ ከናይጄሪያ በሚወጣው ገንዘብ ላይ ያነጣጠረ ነው። ሄንሪ ሪጅዌል ከለንደን ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርባል። በምጸት የመንግስት ስልጣንን ራስን ለመጥቀም በሚያወል ስርዓት አጠራር የተሰየመው የጉብኝት ፕሮግራም እርስ በርሱ የተጋመደው አዲስ ዓለም ድብቅና ጨለማ ገጽታ በሚደረግ ጉዞ ነው የተመሰለው። ስታር ዋር በመባል ከሚታወቀው የሳይንስ ቀመስ ልበወለድ ፊልም ጋር የተመሳሰለበትም ማዝማሚያ በዚያ አያበቃም። የጸረ ሙስና ዘመቻ አስተባባሪው ኦሊቨር ቦሎ ከአስጎብኚዎቹ አንዱ ናቸው። የምድሪቱ ዴዝ ስታር። ዴዝ ስታር በስታር ዎር ፊልም ታሪክ ውስጥ አለማችንን የማውደም አቅም ያላትና ጠቅላላ መጠናዋ ጨረቃን የሚያክል የመንኮራኩሮች መናኸሪያ ነች እና የምድሪቱ የእኛዋ ዴዝ ስታር እዚህ ነች ያለችው ከለንደን ለንደን ከዓለም ዙሪያ በሙስና ተመንትፎ የሚመጣ ገንዘብ እንደ አንዳች ማግኔት እየሳበች ታመጣለች። የጸረ ሙስና ዘመቻውን እንደሚያስተባብሩት ወገኖች ትችት፣ ይህ በምጸት የመንግሥትን ስልጣን ራስን ለመጥቀም በሚያውል ስርዓት አጠራር የተሰየመው ልዩ ጉብኝት በናይጄሪያ ላይ ሲነጣጠርም የመጀመሪያው ነው። ከአስጎብኚዎቹም አንዱ ማቲው ፔጅ ቀድሞ በዩናይት ስቴትስ የውጭ ጉዳይ ሚኒስቴር የናይጄሪያ ጉዳዮች አጥኚ የነበሩ ናቸው ዛሬ በዓለም አቀፍ ደረጃ ሙስናን በመዋጋት በሚታወቀው ትራንስፓረንሲ ኢንተርናሽናል ባልደረባ ናቸው ዓለም አቀፉ ማህበረሰብ በተለይ ደግሞ ብሪታንያ ዩናይትድ ስቴትስ ና ሌሎች ግዙፉ የዓለም የገንዘብ ተቋማት መናኸሪያ የሆኑ አገሮች የግብር ክፍያ ማሻሻያ መንገዶች በመሆንና የላሉ የባንክና የንብረት ቁጥጥር አሰራሮችን በሚፈቅዱ ህጎቻቸው አማካኝነት በናይጄሪያ በባለጊዜዎች ለሚካሄደው ሙሰኞች የሙስና ስራ መድራት አይነተኛ ሚና በመጫወት ላይ ናቸው። የመጀመሪያው መቆሚያ በዋና ከተማይቱ የባለጸጎች መንደር የቤልግራቪያ ክፍለ ከተማ ነው። የፓናማ ሰነዶች የሚል የቁልምጫ ስም የተሰጠውና ከፓናማው ሞዛክ ፎንሴካ የተባለ የህግ ድርጅት ሾልኮ የወጡ መረጃዎች እንዳዝረከረኩት በብዙ ሚሊዮን ዶላር የሚገመቱ ንብረቶች ከናይጄሪያው የእንደራሴዎች ምክር ቤት ፕሬዚዳንት ቦኩላ ሳራኪ ጋር የተገናኙ ናቸው። ሳራኪ ግን ውንጀላውን አስተባብለዋል። ከፍተኛ መጠን ያለው ገንዘብ ከፈሰሰባቸውና በጉዞው ከሚጎበኙት አንዱ እዚህ በዩናይትድ ስቴትስ አንድ የቴክሳስ ክፍለ ግዛት ፍርድ ቤት በጥፋት መቀጫነት እንዲያዝ ያዘዘው ንብረት ይገኝበታል። የዩናይት ስቴትስ የፍትህ ሚኒስቴር የቀድሞ የናይጄሪያ የነዳጅ ሚኒስትርና የነዳጅ አምራች አገሮች ድርጅት ኦፔክ ዋና ጸሐፊ ዲዛኒ አሊሶን ማዱኬ በጉቦ የተቀበሉት ነው የሚለውንም ክስ እየመረመረ ይገኛል። ክሌመንቲ ዋሎፕ የናይጄሪያ ጉዳይ አጥኚ ናቸው። የናይጄሪያው ፕሬዚዳንት ዘግተውና በዝግታ ቢሆንም አገሪቱን አገሪቱን እያዛገና እያደከመ በሚገኘው በሙስና ላይ ለተነጣጠረው ዘመቻ የገቡትን ቃል ግን ተግባር ላይ እየዋሉ ናቸው ብለዋል። ግምቱ አንድ መቶ ቢሊዮን ዶላር የሚቆጠር ወይም የሚሰላ ገንዘብ በየዓመቱ በሕገወጥ መንገድ ከተለያዩ አገሮች ተሰርቆ ለንደን ይደርሳል። በ19ና በ25 ሜትር ባንድ ላይ ነው። ክቡራትና ክቡራን እየተከታተላችሁን ያላችሁት እንዲሁም በ ሳተላይት ስርጭታችን ናይልሳት ላይ አለን። ቪኦኤ 24 ላይ ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም አገልግሎት ለመስጠት ለእናንተ ክፍት ነው። ምንጊዜም በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ታገኛላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከምሽቱ ሶስት ሰዓት ከሃያ ሰባት ደቂቃ ላይ ሆነ አዲስ አበባ ላይ። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣለን። ሀለው ቪኦኤዎች፣ ይህንም ፕሮግራም በጣም በማክበር ነው የምሰማው በጣም ለማከብራችሁ ውድ ወንድሞቼ፣ ውድ እህቶቼ በዚህ የምታገለግሉት ሁሉ በጣም በጣም በጣም አድርጌ ነው የምወዳችሁ። በጣም አክብሮት አለኝ። ቃናስ ተመዝናች ሰሎሞን የመኢያድ እና የሰማያዊ ፓርቲ መሪዎችን ማነጋገርበት አስተያየት ልሰጥ ፈልጌ ነው። በሶማሌና በኦሮሚያ ክልሎች መካከል የተነሳው ውዝግብ ያላቸውን አስተያየት ጠይቃቸው ነበርና የሰማያዊ ፓርቲ መሪ ይሄ የጎሳ ፖለቲካ ክልል የሚባለው የፈጠረው ነው ብለዋል። ግራ የሚያጋባው ግን እዚህ ላይ እሳቸው ብሔራቸው እንኳ አማራ ነው ሳይሆን ኢትዮጵያ ነው ብለውን የሚሉ ሰው ሆነ ሳለ እነዚህ በክልል ደረጃ ራሳቸው ተከፋፍለው ያሉ ሁለቱ ክልሎች ባልተጠየቁበት ሁኔታ እሳቸው በራሳቸው ወኪል ሆነው የነሱ ችግር ይሄ የጎሳ ፖለቲካ ነው የሚል አበባል መናገር በጣም በጣም ይሄ የውክልና ፖለቲካ አይሰራም። እነሱ ናቸው መጠየቅ ያለባቸው። ይሄ ነው ችግራችን፣ ያጋጨን ይሄ ነው ማለት ያለባቸው። አማራዎችም ኢትዮጵያን ሲሉ ኢትዮጵያዊነትን አማራ አማራን ያሉ አማራ ሲሉ ኢትዮጵያዊነትን ያሉ እነዚህ ክልሎች ግን መጡ ራሳቸውን ደህና በኢትዮጵያዊነት ሙሉ በሙሉ የሚያበት ሁኔታ ስለሆነ እነሱ ይጠየቁ፣ እነሱ ቢጠየቁ ይሄንን አይሉም ነው። ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሠረት አኑሩልን። በኢሜል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። በ19ና በ25 ሜትር ባንድ የሚተላለፍላችሁ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ሦስት ሰዓት ተኩል ሆነ አሁን። ተከታዩ ስርጭት ተከታዩ ዝግጅት ባህልና ማህበረሰብ ነው። ከጥቂት ሳምንታት በፊት ወደ ስቱዲዮችን ጎራ ካለ አዲስ አበባ ላይ የምትታተም ሳምንታዊ መጽሔት ዋና አዘጋጅ ጋር የተካሄደ ቃለ መልስ የመጨረሻ ክፍል ነው። ባህልና ማህበረሰብ ለምሽቱ ያሰናዳው ተምራት ኃይሉ ይባላል። ከአስራ አምስት ዓመታት በላይ በዘለቀችው ወርሃዊ መጽሔታቸው ቁም ነገር ለንባብ ስለበቁ በቁ ቁም ነገሮች፣ የህትመት ጉዳዮችና ጋዜጠኝነት ከፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ጋር ተወያይቷል። የምሽቱም በቀደመው ውይይታቸው መገባደጃ አሉላ ያነሳትን አንድ ጭብጥ መለስ ብሎ በማስታወስ ይጀምራል። ታምራት፣ የጋዜጠኝነት ጥያቄ ላንሳለ። በመጀመሪያ አድማጮችም እንዲረዱ እኔ እናንተ የምንወያይበትን ደርዝ መልክ ለማስያዝ ለስፖርት የሚዘጋጀ ጋዜጣ ትኩረቱ ስፖርት ነው። ኪነጥበብ ከሆነ ኪነጥበብ ነው። ሁሉም ቦታ አለው። የምህንድስና ታሪኮች፣ የህክምና ታሪኮች የሚጽፍ መጽሄት፣ ጋዜጣ ዋና ተቀዳሚ አላማዊ አይሆናል እና ትኩረቱ በመጫ ወይም በአሰራር ወይም በዘይቤ በመሰረቱ ሲሰራ በቅርጹ ያን ይዘት እንዲኖረው ስለሆነ ትርጉም አለው። ነገር ግን የጊዜ ትኩሳት፣ የአካባቢ ሁኔታ፣ የህብረተሰብ ስሜት ምናልባት ዋና አላማ ሳይጣል ጣል ለህብረተሰብ ሁኔታዎች ቅርብ መሆንንም መፈለጋለና ተነባቢነትንም ከግምት ማስገባት አለና ቁም ነገር መጽሄት ከኪነጥበብ መጽሄትነቷ ሳትወጣ ወቅታዊ ሁኔታዎችን ለማካተት የተገደደችበት ወይም ያን አይነት ሁኔታዎች ያስተናገደችባቸው አጋጣሚዎች ይኖሩ ይሆን? አሉ እንግዲህ ምንድ ነው መሰረታዊ ነገር፣ የእኛ አላማችን ቀደም ሲል አንተ እንደጠቀስከው የኪነ ጥበብ ጉዳይ ላይ ነው ስንነሳ እና ረጅም አመት በኪነ ጥበቡ ዙሪያ ላይ አተኩረን ብዙ ነገሮችን ሰርተናል። ከተወሰነ ዓመት በኋላ ደግሞ ማህበራዊ ህብረተሰቡ በጣም አስፈላጊ ናቸው ወይም ይመለከተዋል ብለን የምናስባቸውን ማህበራዊ ጉዳዮች እነሱም ላይ እናተኩራለን። በጣም ሲሪየስ የሆኑ ወይም ዋና የተባሉ የአገሪቱ የፖለቲካ ጉዳዮች ላይ ብዙ ገብተናል ማለት አልችልም። እንዳልከው በተወሰነ ጉዳይ ላይ እንዲያተኩር ፖለቲካውን ብንጀምረውም ለምሳሌ ባልኩ የምርጫ ዘጠና ሰባት ጊዜ ትንሽ ነገር መስራት ስለ ፖለቲካው ዋጋ ነበረው። ሰው እጅ እንድትገባ ያረግሃል። ይዞት የሚመጣው ነገር ደግሞ አለ ወይ ካልቀልጥልክበት ደግሞ መሰረታዊ የሆነ የመጽሄትን ይዘት አዛብታል ማለት ነው። እና አንድ ጊዜ እዛ መርገጥ እዚህ ጋር መርገጥ የሚለው ላይ ብዙ አደለንም። በአብዛኛውን አተኩረናል ስንል አንዳንድ ጉዳዮችን ከማህበራዊ ጉዳይ አንጻር በትምህርት ላይ፣ በጤና ላይ ብዙ የሰራናቸው ነገሮች አሉ። እነዚህ ጉዳዮች ታምራት፣ በአንድ ወይ በሌላ መንገድ የህብረተሰብ አገልግሎትን የመንግስትን ፖሊሲ አሰራርን መነካካታቸው አይቀርምና በማንኛውም ርዕስ ላይ የሚዘግቡ ጋዜጦች እንደሚያደርጉት ፖለቲካ ትኩረታቸው አይሆን እንጂ ፖለቲካ ቀመስ የሆኑ ጉዳዮች የህይወት አካል ከመሆናቸው አንጻር መንግስት የሚከተለው የትምህርት ፖሊሲ የሚወደስ የሚነቀፍበት ጊዜ ሊኖር ስለሚችል አሰራሩ፣ የአስተዳደር ሁኔታ ከዛው ከምታነሱ ርዕሶች ጋር ተዛምዶ ሲመጣስ የመዘገብ አጋጣሚያችሁ ምን ይመስላል? ወቅታዊ ጉዳዮች ላይ እናተኩራለን። ማህበራዊም ጉዳይ ቢሆን ማለት ነው። ለምሳሌ በየአመቱ በተከታታይ እየሰራንበት የዚህ የተማሪዎች ክፍያ የመጨመር ጉዳይ በየአመቱ የሚያነጋግር ጉዳይ ነው፣ እና እነኚህ ጥቆማዎች ከተለያዩ ወላጆችም ይመጣሉ፣ እና እሱን መሰረት አድርገን ይህን የሚመለከታቸው ብለን የምንላቸውን ሰዎች እናናገራለን። ጉዳዩ የአስተዳደር ጉዳይ ነው ስትመለከተው እና ከአስተዳደር አንጻር ጉዳዩን የሚያብራሩ ሰዎች ወይም ምላሽ የሚሰጡ ሰዎች ይኖራሉ። ህክምናው አካባቢ ደግሞ የህክምና ስህተቶች በብዛት የሚፈጸሙባቸው ሁኔታዎች አሉ። በዚህም ኬዞች ይመጣሉ። ሰዎች ወደ ሆስፒታል ጤና ፍለጋ ሄደው ጤናቸውን አጥተው የሚወጡበት ሁኔታ አለ። ይሄንም ከጤና አንጻር የምንመለከተው ነገር አለ። ዞሮ ዞሮ እንዳልከው ጉዳዩን አስፍተን እንመልከተው ካለን መነካካቱ መያያዙ አይቀርም፣ ግን አጀንዳ ተይዞ በቋሚነት የሚሰራ አይደለም። ኔክስት ዊክ ሌላ አጀንዳ፣ ሌላ ርዕሰ ጉዳይ እንመርጣለን ወይ መዝናኛ ይሆናል፣ ሙዚቃ ውስጥ ያለ ወይ ፊልም ውስጥ ያለ ችግር ሊሆን ይችላል እ ስፖርት አካባቢ የምንገባበት ሁኔታ አለ። ማህበራዊ ከመሆኑ አንጻር እግረ መንገዱ መዝናኛ ነው። እንዲህ እንዲህ አይነት ጉዳዮች ላይ የማተኮር ነገር ነው ያለው። መልካም እንግዲህ አስራ አምስት አመታት ከአንባቢያን ጋር ለመዝለቅ የቻለ መጽሄት፣ ለቁም ነገር እንሰራለን ነው የምትሉት። ከቁም ነገሮቻችሁ ከመጽሄቶቻችሁ አንዳንዱን እናንሳ። በአስራ አምስተኛ አመት ቅጽ አስራ አምስት ቁጥር ሁለት መቶ ሰማኒያ አምስት ከ ሶስት መቶኛ ወጥታችሁ ጥቂት ቀደም ብሎ የወጣው ከሽፋን ገጹ ላይ የምንመለከተውን መጽሄቱን ለማየት ወይም ለማንበብ እድል አላገኙ ፈንጠቅ ለማድረግ ያህል አድዋ የማን ነው የሚል ርዕስ የያዘ አንድ ጽሁፍ ወጥቷል። ፕሮፌሰር ሪቻርድ ፓንክረስ እውቁ የኢትዮጵያ ታሪክ አጥኚ፣ በምርጫቸው ኢትዮጵያዊ፣ በትውልድ እንግሊዛዊ የእሳቸውን ህልፈት ተከትሎ የወጣ ይመስለኛል ጊዜውን ስመለከት ስለ ኢትዮጵያ ያለኝም ፍቅር የሚገልጸው ለኢትዮጵያ በመስራት ነው ያሉበትን የጠቀሳችሁበት እዚሁ መጽሄት ላይ አርቲስት ስምኦን ሊባኖስ አንጋፋዊ የሮሃ ባንድ ሙዚቀኛ ኪራይ ቤቶች አስተዳደር ድርጅት ከነ ቤተሰቤ ጎዳላ ላይ ጣለኝ ይላል የሚል ማህበራዊም ኪነ ጥበብ ነክ የሚሆን ርዕስ የያዘ ከአጋሮቹ ጋር በዛ በኢትዮጵያ የሙዚቃ ታሪክ ወርቃማ ጊዜ በሚባለው ሰባዎቹ ያሬድ ተፈራ ዳዊት እና ጆቫኒን ጨምሮ ጆቫኒ ሪኮ ሌሎችም ያሉበት ፎቶግራፊ ወጣበት እንመለከታለን እስኪ እዚህ መጽሔት ላይ የተነሱትን ታሪኮች በመጠኑ እንደ ዋና አዘጋጅ የምታስታውሳቸውን እናንሳ። ተከታይ ጥያቄዎችን አነሳለሁ እንዳልደራርብብ፣ እስኪ ንገረን በዚህ መጽሔታችሁ በቃኛችኋቸው ታሪኮች ውስጥ የወጡትን ለንባብ የበቃችኋቸውን ቁም ነገሮች። የዚህ መጽሔት እንግዲህ ዋና ርዕስ አድርገን የሰራ ነው አድዋ የማን ነው የሚለው ጽሁፍ የሚያተኩረው ያው የአድዋ ድል በዓል በየዓመቱ የካቲት ሀያ ሶስት የሚከበር በዓል ነው። ከጥቂት ዓመታት ወዲህ እንደምታውቀው ክብሩን በጠበቀ መልኩ እየተከበረ አይደለም። ይሄን ማሳያ ደግሞ የሚሆኑ ከተማው ላይ ማንኛውም ሰው በተለይ እድሜያቸው በሀያዎቹ ውስጥ ያሉት ወይም ከሀያ ዝቅ ያሉ ልጆችን ብትጠይቅ ስለ አድዋ ድል መንስኤ፣ ሂደት እና ውጤት በቂ ግንዛቤ እንደሌላቸው ከንግግራቸው ትረዳለህ እና ይሄንን የማወቅ እድል የላቸውም። አዎ፣ ከዚሁ ጋር ተያይዞ ደግሞ የታሪኩ አቀራረብም ቢሆን በአመት አንድ ጊዜም ቢሆን የሚከበረው ይሄ በዓል አቀራረቡም ላይ ችግሮች ይታያሉ። እስኪ ጠቃቅሳቸው ዋና ዋና ምትላቸው ያው ከአቀራረቡ ጋር አያይዘው የሚነሱ ነገሮች ያው በአድዋ በምን መልኩ ነው፣ አንዳንዶች የሚጠቅሷቸው ነገሮች አሉ። አድዋ የኢትዮጵያውያን ድል ሳይሆን ጣሊያን በወቅቱ በራሱ በራሱ ድክመት የተሸነፈበት አካባቢ ባለማወቅ የተደረገ እንጂ የኢትዮጵያውያኖች ጀግንነት ያመጣ ውጤት አይደለም በሚል የሚቀርቡ አንዳንድ ነገሮች አሉ። ዞሮ ዞሮ ይሄ መሰረታዊ ነገሩ ምንድን ነው የታሪክ ትምህርታችን መሰረቱ ችግር እየገጠመው መሆኑን የሚያሳይ ነገር አለ። አዲስ አበባ ዩኒቨርሲቲም የታሪክ ትምህርት ክፍሉን በተወሰነ ደረጃ እንደዘጋው መረጃዎች አሉ። አዎ። እና እነኚህ እነኚህ ነገሮች ወደየት ያመለክተናል? ወደኋላ ያሉ ታሪኮቻችንን በደንብ ካልያዝን የአገሪቱ ወደፊት እጣ ፈንታ ምን ሊሆን ይችላል በሚል ላይ የተመሰረተ አነጋጋሪ ጽሁፍ ነው የሆነው። አከባበሩም ቢሆን ለብዙ አመታት የተቀዛቀዘው አሁን ባለፈው አመትና እኛ በዚህ አመትም የዘገብ ነው። ቢያንስ ትኩረት ተሰጥቶት እንቅስቃሴ እየተደረገ መሆኑን የሚያሳዩ ነገሮች አሉ። በመንግስት ደረጃም ስራዎች እየተሰሩ መሆኑን የሚያመለክት ነገር እየመጣ መሆኑን ያሳያል። የሪቻርድ ፓንክረስትን ቀደም ሲል አንተ እንደጠቀስከው የውሳቸው የህልፈት ህይወታቸውን መሰረት አድርገን ካሁን በፊት ቃለ መልስ አድርገንላቸው ነበረ እና ያው ታመው ነው ያረፉት ሪቻርድ ፓንክረስት። ይሄ ንግግራቸው በጣም መሰረታዊና ሊጠቀስ የሚገባው ነው በሚል ከዛ ቀደም ሲል ከተናገሩት ውስጥ ተወስዶ ድጋሚ እየተሰራ ታሪካቸው ነው። የስሞ ሊባኖስ ጉዳይ ሮሃ ባንድን መቼ የማያውቅ ሰው የለም። በጣም የታወቀ ሳክስፎን ተጫዋች ነው። ሮሃ ባንድ ካሉት ሁለት ሳክስፎን ተጫዋቾች አንዱ እሱ ነበረ እና ላለፉት ሀያ ስምንት አመታት እዚህ ቦሌ መንገድ ላይ የኖረበት አንድ የኪራይ ቤቶች አስተዳደር ድርጅት ህንጻ ነበረ። እሱም ስራ ብዙ አልነበረውም ከጥቂት አመታት ወዲህ። በዚህ የተነሳ የቤት ኪራይ ሳይከፍል የተወሰኑ ጊዜያት በመቆየቱ የተነሳ ማስጠንቀቂያ ምንም አልሰጡኝም ነው የሚለው። ያለ ማስጠንቀቂያ ከዛ ቤት ውስጥ ወጥቶ እንዲሁ በሰዎች ችሮታና እርዳታ የነበረበት ጊዜ ነው። የዛን ጊዜ ነው ያናገር ነው እሱንና፣ ከዛ በኋላ ሰዎች እርዳታ እንዲያደረጉለት አንዳንድ ሙከራዎች እያደረገን ነው። አሁንም ብዙ ተሳክቷል ማለት አይቻልም። አሁንም እንደዚሁ ሆቴሉ ውስጥ ተቀምጦ ነው የሚገኘው። ትልልቅ ርዕሶች ናቸው። ማህበራዊውን አሁን አንድ እውቅ አርቲስት ለበርካታ ዘመናት በኢትዮጵያ ሙዚቃ አውድ ላይ ከፍተኛ አስተዋጽኦ ያበረከተ ሙዚቀኛ ወድቆ የሚገኝበትን ሁኔታ ማንሳት ከግለሰቡና ከቤተሰቦቹ ሕይወት ባሻገር ባለሙያዎቻችንን ለአገር ለባህል ያበረከቱ ሰዎች እንዴት ነው የምንንከባከበውን የሚለውን ጥያቄ እንድናነሳ ይጋብዛል። የፕሮፌሰር ሪቻርድ ፓንክረስ ብዙ የተባለበትም ቢሆን ተገቢ የሆነ ዘገባ ነው። ታምራት፣ ቁም ነገር እንግዲህ በርከት ያለው ቁም ነገሮችን ይዛ የምትወጣ መጽሄት ናት። ታዲያ ቁም ነገረኝነት የሁልጊዜ ተማሪነትን የሚጨምራልና አንተም በጉዞ አንተ ብቻ ሳይለ ሙያ አጋሮች ጭምር የሚሆን ቁም ነገር እንደምትገበይ ተስፋ አደርጋለሁ። በዚህ በጉዞ ምን ታዘብክ? ምን ተማርክ? በዋሽንግተን አስራ አምስት ቀን ቆይታ በተለይ መገናኛ ብዙኃን የሚመለከቱ አሰራሮች ስነ ጽሁፍን የሚመለከት ብዙ ነገሮችን አይቻለሁ ለማለት አልችልም። የአየሩን ጸባይ ደግሞ አንተም ታውቀዋለህ። ለልብ ለመንቀሳቀስ የሚያቻረም ሰዓት መምረጥ ስለሚያስፈልግ ማለት ነው። ግን ወደዚህ ከመምጣቴ በፊት አያችኋለሁ ብዬ በቅድ ከያዝኩት ወይም ላያቸው ከምመኛቸው ነገሮች አንዱ ላይብራሪ ኦፍ ኮንግረስ የሚባለው ግዙፍ የዓለም ቤተ መጻሕፍት ልንለው እንችላለን። ሶስቱንም ሴክሽኖች አሉት። በጣም ትልቅ ቤተ መጻሕፍት ነው። እዛ ውስጥ ደግሞ የምስራቅ አፍሪካ ሴክሽን ውስጥ የኢትዮጵያ ራሱን የቻለ የዶኪመንቴሽን ክፍል አለው። አጋጣሚ ሆኖ ትላንትና ነበር እንደውም የማየት እድል የገጠመኝ። እዛ የዶኪመንቴሽን ክፍሉም ኃላፊ አቶ ፋንታውን ጥሩነህ እሳቸውን አግኝቼ በተለይ የፋይሊንግ ማህደር አያያዛቸው እታች ድረስ ወርደን ነው የተመለከት ነውና፣ ኢትዮጵያ ውስጥ የታተሙ ነገሮችን አብዛኛውን ሰብስበዋቸዋል። በተለይ ገበያ ላይ አይገኙም ጠፍተዋል ብለን የምናስባቸው የህትመት ውጤቶች ሁሉ እዛ ተሰባስበዋል። ቁም ነገር መጽሄትም እዛ ውስጥ እንዳለ ተገኘ ማየት እድሉ ገጥሞኛል። እንደው ጊዜ ላለው ሰው ጥናትና ምርምር ለማድረግ ለሚፈልግም ሰው እዛ ያለው መስተንግዶና አቀራረብ በጣም የሚማርክ ነገር ነው። በተለይ ንባብ ለሚወድ ሰው ለሚፈልግ ሰው ሁሉ ነገሩ እዛ ያለው ሁኔታ በጣም የሚያስደስት ነው የምታያቸው የምታጣው ነገር የለም ብትፈልግ በኮምፒውተር ላይ መጽሀፍቶችን በሶፍት ኮፒ ታገኛለህ ብትፈልግ መጽሀፉን ራሱ እፈልጋለሁ ብትል ትችላለህ የወረቀቱ አይነት ምን ነበር የዛሬ መቶ አመት የዛሬ ሀምሳ አመት ያኔ የሚያትሙት እንዴት ነበር ለማለት ትፈልግ እሱ ሁሉ ይገኛል የሚያስደስት ነገር ነው እና ስሜቴን በጣም ቀልቤን ከሳቡት ነገሮች አንዱ እዛ ቦታ ላይ መገኘቴ ለእኔ ትልቅ ነገር ነው ቅድም ሶስት ክፍሎች እንዳሉት ጠቀስ አድርገሃል እንደው አንተ የጎበኘውን አንተ ያየሁን ወይም የተረዳ አሁን በዚህ ሰዓት ለሚከታተሉ አድማጮች፣ የዩናይት ስቴትስ ምክር ቤት ቤተ መጻሕፍት እንደገለጽከው በዓለም ግዙፉ ቤተ መጻሕፍት ነው። የመጻሕፍትም የቤተ መጻሕፍትም ማያያዝ እየተለወጠ ባለበትም ቢሆን አብሮ ፈጥኖ ለመቀየር እየሞከረ ያለ ትልቅ ድርጅት ነው። በተለይ ፕሬዝዳንቶች የመጻሕፍት ቅምጥቶቻቸውን በዚያ በቀደመ ዘመን ሳይቀር ለላይብራሪ ኦፍ ኮንግሬስ ይሰጣሉ። ቤተ መጻሕፍቱ የደረጀው የንባብ ባህሉ ያደገውን የገዘፈውን ያህል ነው። እና እንግዲህ በቁም ነገር መጽሄትህ የታዘብካቸውን አሁን ያካፈልከንን ጨምሮ የጉዞ ማስታወሻህ ላይ እንደሚሰፍር ተስፋ አድርጋለን። ጋዜጠኝነት በሚመለከት ይሄ የእረፍት ጉዞ እንደሆነ አጭር ጊዜም እንደሆነ ረዳለሁ። እዚህ የአሜሪካ ድምጽ ራዲዮ ሁለተኛ ቀን ብቅ ማለት ነው። የዛሬውን ቃለ ምልሳችንን ጨምሮ ሌሎች የመገናኛ ብዙኃን ተቋማትን የማየት ማየት እድል ገጥሞ ይሆን? እዚህ ቅርባችን ያለ የመገናኛ ብዙኃን ቤተ መዘክር አለ። ምናልባት መታየት ካለባቸው የዓለም ህትመቶችን በሙሉ በተለይ በጋዜጦች ደረጃ የሚያወጣ ስለ መገናኛ ብዙኃን ስራና አሰራር ማህበር ጭምር ያለው መታየት ያለበት ነው። ከአሜሪካ ድምጽ ራዲዮ ጥቂት ርቀት ላይ ነው ያለው። እንደሱ የመሳሰሉ የማየት የመመልከት እድል ይኖር ይሆን? ታላላቅ ጋዜጦች ያሉበት ሀገር ነው። ዋሽንግተን ፖስት አለ፣ ኒውዮርክ ታይምስ እነሱ ጋር በቀጥታ ለመሄድ እድሉን ባገኝ ደስ ይለኛል። ግን ይሄ የኒውስ ሙዚየም የሚባለውን ነገ ለማየት እቅድ ይዣለሁ እና የሄደለታ አስራ አንድ ሰዓት ስለሆነ ከስራ ሰዓት በኋላ ተዘግቶ ነው የደረስ ነው እኛ እና በሩ ላይ ግን የዕለቱ ጋዜጦች ተለጥፈው ተመለከትኩኝ። የየዕለቱ ጋዜጦች እዛ ላይ በየስማቸው በተለይ ዚያ አሜሪካን ሀገር የሚታተሙት ተለጥፈዋል እና በጣም ልዩ ስሜት የተሰማኝ በተለያዩ ክልሎች ነው። እንግዲህ አሁን እዚህ ስቴቶቹ በጣም ሩቅ ናቸው እንደማያውቁ ግን በማንኛውም ስቴት ውስጥ የታተሙት ህትመቶች እዚህ መጥተው ወዲያው ማየት የሚቻልበት ነገር አለ። ውስጡም በጣም ብዙ የህትመት ውጤቶች እንዳሉ ነው በዌብሳይት ላይ ያየሁት። ነገ እዛ እንግዲህ ሄደን ደግሞ ለማየት እቅድ ይዘናል። እሱ ነው አሁን ዋና ያለው። ግርም ካለህ ጊዜ እጥረትና ከአየሩ ጠባይ ጥንካሬ አንጻር ይሄን ቦታ መጎብኘት ብዙን የመገናኛ ብዙኃን ጉብኝት የሚያካትትልህ ይመስለኛል። ቤት መዘክር ነውና ታምራት ሁሉ የቁም ነገር መጽሄት ዋና አዘጋጅ፣ አስራ አምስት አመታት የዘለቀ መጽሄታችሁን በህትመት የዳሳችኋቸውን እንደው አበይት የሚባሉ ርዕሶች በወፍ በረር መልከት ያደረግንበት እንዲሁም ጉዞህን ምክንያት አድርገን ያወጋንበት ቆይታ ነው። ለጊዜ አመሰግናለሁ። የቀረ ቆይታም የተሳካ እንደሚሆን ተስፋ አድርጋለሁ። ጊዜ በጣም ነው ማመሰግነው አሉላ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ብርቅ ሰዎቻችን ቀጣዩ ቅንብር ነው። ስሜ ኮሎኔል ጋርደሳ ይባላሉ። ኮሎኔል የተወለድኩበት ሀገር ወዳጋለ ቡሬ ይባላል። ቡሬ። እሺ። በትምህርት እንድወጣ ጠይቆ ድሜ ስምደረሰ ወደ ሄድኩ ወደ የት? ለቀምት። እሺ ለቀምት። እንደደረስኩ ተማሪ ቤት ገባሁ። ከዛ ትምህርትን አማርኛ እንደጨረስኩ እንግሊዝኛ እንድንማር ተፈቀደልን። በመሀከል ጣልያንና ኢትዮጵያ ተጣሉ። ጣሊያን ኢትዮጵያን ወረረች። አዎ ኢትዮጵያ ገባች። መቼም ብዙ ታሪክ አለ። ያን ጊዜ ጦርነቱ ቀጠለ። ጣሊያንኛም ተምረሃል። ዘንበር ከዳ። ኤቢሲ ስንጀምር በመሀል ጣሊያ መጣ። የሚያስተምሩን አበሾች ናቸው። ያን ጊዜ ኤቢሲ እንደተባል ጣሊያ ሲመጣ ወደ ጦርነት ደጃዝማች ሀብተ ማርያም የሚባሉ ደጃዝማች ሀብተ ማርያም የእህት ባለቤት ነበሩ። የወይዘሮ ሽባ ቤት ባለቤት ነበሩ። ከዛ እንደቀጠል ጣልያን እያለ ደጃዝማች ሀብተ ማርያም ሞቱ። ጦርነት ተዘምሮ ጦርነት እንዳሉ ደጃዝማች ሀብተ ማርያም በመልስ ተገደሉ። ሰማሁ እንጂ አላዩ አላይ አይቻል ለማለት አልቀበልም። እስቲ ወደ አብራሪነት እንዴት እንደገቡ ያጫውቱኝ። አየር ኃይል ገባው እንዴት ገቡ? አየር ኃይል አየር ኃይል በጣም እማኝ ነበር። አውሮፕላን ለመንዳት በጣም እማኝ ነበር። እና በጣም እማኝ ስለነበረ አውሮፕላን ለመግባት ትፈልጋለህ ወይ ተብዬ ተጠየቅኩ። ማን ነው የጠየቁት? ራስፈስብኝ ከዛስ አሁን አልኳቸው ከላይ ጋር ቤተ ቤተ መንግስት ወሰዱኝ እዛ ቆሜ ተጠራሁ። አሉት ጃኖ ጋር እየተነጋገሩ ጠሩ እኔ ከኋላቸው ነበርኩ እጅ ነሳ። እዛ በኋላ ምንድን ነው ምትፈልገው? ጦር ሰራዊት ክቡር ሰዎች ለም አየር ኃይል አሉት ጃኖ ሆናቸው ራስ መስፍን ናቸው እንደዚህ አሉት ጃኖ ጃ እ እኔ አየር ኃይልን መግባት እፈልጋለሁ አልኩ አየር ኃይል ስትገባ አንተ ስንተኛ ነበርቻ? ይህ የምትሰሙት ታሪክ በሺ ዘጠኝ መቶ ሀያዎቹ መጨረሻ አካባቢ የሆነ የአንድ ኢትዮጵያዊ ታዳጊ ወጣት ታሪክ ነው። የሰማችሁት ድምፅ ለኢትዮጵያም ለአፍሪካም ጭምር የመጀመሪያዎቹ ከነበሩ የአየር ኃይል ካዴቶችና መኮንኖች የአንዱን የኮሎኔል ጋዲሳ ጉማን ድምፅ ነው። ኮሎኔል ጋዲሳ ዘንድሮ የዘጠና ሰባት ዓመት ዕድሜ ባለጠጋ አዛውንት ናቸው። መንፈሰ ብርቱና ተጫዋች ለዛው ዛሬም ያልደበዘዘ ብሩህ ገጽታቸው የውስጣቸውን ጥንካሬ የሰብዕናቸውን ብልጽግና የመንፈሳቸውን ኵሩነት ያስነብባል። የኮሎኔል ጋዲሳ ጉማ ሕይወት ከደመናዎች ጀርባ ከፍ ብላ መጥቃለች። ኮሎኔል ጋዲሳ ነዋይ አፍሳሽም ሥራ ፈጣሪም ሆነው ነበር። እስከ ዛሬ በማላውቀው ምክንያት በሚሉት ጥቃት ወህኒ ተወርውረው መማቀቃቸውን ወጥተውም የምበላው የምጠጣው እስካጣ ባሉኝ ሁኔታ መንገላታትና መጎሳቆላቸውን አጫውተውኛል። ኮሎኔል ጋዲሳ ጉማን ያገኘኋቸው ዛሬ እየኖሩ ባሉበት የካሊፎርኒያዋ ኦክላንድ ከተማ መኖሪያ ቤታቸው ድረስ ሄጄ ነው። ኮሎኔል ጋዲሳ በጠና ታመው በመሰንበታቸው ምክንያት ቤተሰቦቻቸው እንዳናግራቸው የፈቃደኝነታቸው ነገር እጅግ ደካማና የሚያቅማሙ ነበሩ። እኔ ስለ ኮሎኔል ጋዲሳ ማንነት የሰማሁት ድንገት ነው። ካሊፎርኒያ የተገኘሁት ለሌላ ሥራዎች ነበር። አንዱ ወዳጄ እንዲያው በጫወታ መካከል አንስቶ የሚያውቀውን የታሪካቸውን ጫፍጫፍ ሲያጫውተኝ እርሳቸውን የማግኘት የማየት የማነጋገር ጉጉት አደረብኝ። እዚያው ካሊፎርኒያ ለሚገኘው የራሱ የከበረ ታሪክ ላለው ለኢንጂነር ፍስሐ አጥላው ሳማክረው ከቤተሰባቸው ወደሚያውቃት ወደ አንዱ አደወለና መልእክት አኖረ። ምሽት ላይ ሳንፍራንሲስኮ ሆኜ ስልኬ ጮኸች። የኮሎኔል ጋዲሳ ቤተሰቦች ናቸው። ስለ ደወሉልኝ አመስግኜ ጥያቄን አቀረብኩ። ያገኘሁት መልስ ለጊዜው በጥቂቱ አሳዘነኝ። ኮሎኔል ጋዲስ በጠና ሕመም ላይ ስለሆኑ መናገር አይችሉም፣ እሺ ለማለት ይከብደናል አሉኝ። ወዲያው ግን አንዳች እኔም የባለቤትነት ስሜት በውስጥ የተጫረ። እንዴ ለመሆኑ ማን ነው እርሱ የነጻነት ሐውልትን ወይም ላሊበላን ወይም አክሱምን ወይም ጎንደርን አታይም ብሎ የሚከለክለኝ? ወይም ክብረ ነገሥትን ወይም ስንክሳርን አትገልጥም የሚለኝ ወይ? የጤፍ እንጀራ አትቆርስም ጠጅና ጠላም አትቀምስም ብሎ የሚከለክለኝ ምናልባት ጥቂት ነገር ገፋ አደረግኩ ይሆን? ሚዛኑን ለእርሶ ለአድማጭ ልተውና ኮሎኔል ጋዲሳና እርሳቸውን የመሰሉ ሰዎች እኮ የየቤተሰባቸው የመሆናቸውን ያህል የዚያኑ መጠን የሕዝባቸው የሀገራቸውም ናቸው የእኔም ናቸው። ያልተነገረላቸው ባለ ታሪኮች ያልተዘመረላቸው ጀግኖች ስንት ናቸው? ተሸፍነው ያሉ ሳይገለጡ ያለፉ ሀገር ሲባል እኮ በየወቅቱ እየተነሱ የየድርሻቸውን እየሰጡ የኖሩና ያለፉ ዛሬም ያሉ ብርቅ ሰዎችም ማለት ነው። ይህንኑ ሐሳቤን በስልኩ ሌላኛ ጫፍ ሆነው ከኮሎኔል ጋር አዲስ አቤት ለሚያነጋግሩኝ ሰው አካፈልኩ። ምን እያልኩ እንደነበረ ገባቸው። እንዴ እስኪ አንድ የቆየኝና መልሰን እንደውል አሉኝ። ቤተሰብ ተመካከረ መሰለኝ። ባሉት መሠረት መልሰው ደወሉልኝ። ኮሎኔል በጣም ታመዋል። ልታነጋግራቸው መቻልህን እንጃ ለማንኛውም ግን ነገ ረፋድ ላይ መጥተህ በሰላም ካደሩ ልታያቸው ትችላለህ። በጣም ተደሰጥኩ። ግድ የለም ስጸልይ አድራለሁ። በነጋታው ሌሎችም ቀደም ብዬ በተለያዩ አካባቢዎች ይዣቸው የነበሩ የሥራ ቀጠሮዎች ናፈጣጥኜ የጨረስኩና ወደ ኦክላንድ ገስግሼ ኮሎኔል ጋዲስ አቤት ስደርስ ወንበራቸው ላይ ተቀምጠው ታናሽ ወንድማቸውና ታናሽ እህታቸው ልጃቸውና፣ እንዲሁም ሌሎችም የቤተሰብ አባላትና ጥያቄዎች ከበው ሲያጫውቷቸው ሲሳሳቁና ሲቀላለዱ ደረስኩ። እጅግ በጣም እድለኛ ነህ ተባልኩ። ሰሞኑን እኮ የከፋ ሁኔታ ስንጠብቅ ነው የሰነበት ነው አሉኝ። እጸልያለሁ አልኩ። እኮ እናም ጸሎት የያዘ እኔ የፈለግሁት ጤና ይስጥልኝ ብያቸው ትንፋሻቸውንና ንቅናቄያቸውን ብቻ ለመቅረጽ ነበር ከሰማሁት ነገር እናም ስለ ታሪካቸው ሌላ ሰው መጠየቅ እንዲህ አይነት ነገር ቆፍጣና ወታደር ድሮ ድሮ የእርሳቸው ባልደረቦች ከእርሳቸውን በኋላ የነበሩ ብዙዎች የጠቀላሽ ጋር ይሉ ነበር። እንዲህ ካሉ ነገር አለቀ ሞተ ማለት ነው። ራሴ እናገራለሁ አሉ ኮሎኔል ጋዲሳ ጉማ። ድሮም ጋዜጠኛ ሊያናግርህ ይፈልጋል ተብለው ነበር፣ ከተኙበት አልጋቸው ተነስተው ነቃ ብለው የጠበቁኝ። እግዚአብሔር ያክብርልኝ ኮሎኔል። እናም አሉ ኮሎኔል፣ እኔ እናገራለሁ አድ በአድ ይጠይቀኝ ጥያቄ ቀስ ብለህ አንድ አንድ ጠይቀኝ። ነበረ መነጋገርም አይችልም ነበር። በእርግጥ ኮሎኔል ጥቂት የመስማት ችግር እንደ ደረሰባቸው ነግረውኛል። ድምፄን ከፍ አድርጌና ቀስ እያልኩ አጠገባቸው በነበሩት ወንድማቸው የሕይወት እማኝም ናቸውና በአቶ ተስፋ ጉማም እገዛና አልፎ አልፎም አስታዋሽነት እየተጋገዝን ሕይወታቸውን ሁሉ አጫወቱኝ። ኮሎኔል ራስ መስፍን ስለ ሺህ ጠርተው አቀረቧቸውና ጃንሆይ ጠየቋቸው። ይቀጥላሉ። ኮሎኔል ጋዲሳ ሰበሰቡን፣ አርባ ያህል

ባስ ነበር፣ የጣሊያን ባስ ተማሪ ቤት የሚወስደው አይነት እና ላይ ሰጡት። እኔ ብቻ ነው ብነዳ እየነዳው ተማሪ ቤት ገባለሁ። ጠዋት ጠዋት እጄ አወጣቸዋለሁ ልጆቹን ቦታ እስኪያገጁ ድረስ ብሎ በመኪና በመኪና። ከዛ ቀኑ ደረሰ፣ ቤቱ ተሰራ፣ ቤቱ ተዘጋጀ እና ታች ጣሊያን የሰራ ኦፊሴሮች ቡንዳ ቤት ምግብ ቤት የሚበሉበት ቦታ እዛ። ታበደም የት ነበረ ቦታ አዲስ አበባ። እሺ አንድ አመት ያህል እዛ ለቆየ በቃ ልጆች ይሰበስባሉ፣ አንዳንዶቹ ደግሞ ያስወጣሉ። እንዲህ እያለ እዛ ደወል እና በቃ ታችኛ ትምህርት ቤት እዛው ተከፈተ። ትምህርትም እዛ ደማዳበር ምግባችንም መኝታችንም እዛው ነው። ኮሎኔል ለመሆኑ ያን ጊዜ እርሶ አየር ኃይል ሲቀጠሉ ኢትዮጵያ ብቻ ሳይሆን በአፍሪካ ደረጃ ሌላ አየር ኃይል የነበረው ሀገር ነበረ? ስለዚህ ኮሎኔል፣ እርሶ ከመጀመሪያዎቹ የአፍሪካ የአየር ኃይል አብራሪዎች አንዱ ኖት ማለት ነው። አንዱ ለኢትዮጵያ ብቻ ሳይሆን ስሙም ተጠርተው ኮሎኔል፣ ለመሆኑ እንዴት የማብረር ምኞት አደረቦት? ከየት መጣ ይሄ ማብረር ፍላጎት? ማንም ባልነበረበት ዘመን ነው። አውሮፕላን ባየ ቁጥር ሰባ ላይ ባየ ቁጥር እመኝ ነበር። መቼ ገዳ ኤርፎርስ ሳልገባ ልጆ ነው እመኝ ነበር፣ በጣም እመኝ ነበር። ሲበር እያዩ ማለት ነው። አበራለሁ ብለው አስበው ያውቃሉ? ያኔ እመኛለሁ እንጂ አበራለሁ አላልኩ። እመኛለሁ። ተመኘው መብረር Yes. بس ما هو الجار بزونو في جت ቀላል ይመስላሉ። አንዱ አንዱን ለማስተማር አንዱ አንዱን ልዩ አመል አለው። እሱን ደግሞ በባህረን በምንም አፉንም እየጠረቅ እንደምን ብለ አስተምር አለው አስተምር አለው። ሁለት አመት አስተማሪሆኛ ምርር አለው። እስቲ ባልደረቦች እንደማን ነበሩ ይንገሩኝ። ኮሎኔል፣ የእርሶ ጓደኞች አብረው የሰሩ አብረው የተቀጠሩ እንደማን እንደማን ነበሩ? ኮሎኔል ጌታቸው ካልፈረ ተኮሙ ሁለታ፣ አብራሪ ዘመና፣ ግርማ አበራ፣ ወደባራ አሰፋ፣ የለ አለማዩ አበበ፣ ዳዊት ገሌ፣ ነጋስ፣ ወደ ሚካኤል ለማርያም፣ ገረሱ ደጋጎ። እሺ ግድ የለም፣ በኋላ ይነግሩኛል የቀሩትን። አብዛኞቹ ፓይለቶች ነበሩ ናበሩ። ይሄ ሁሉ ትግይቶች ነው የቀረን። ለ15 ሺህ ሰዓታት በጦር ጀት አብራሪነትና በአሰልጣኝነት አየር ላይ ያሳለፉት የኮሎኔል ጋዲሳ ታሪክ ይቀጥላል። ብዙ ነው ታሪካቸው። ዌብሳይታችንና ፌስቡክ ገጻችን ላይም የቃለ ምልልሳችንን የቪዲዮ ዘገባ በቅርቡ እናወጣለን። ለዛሬ ጤና ይስጥልኝ። በነገራችን ላይ ኮሎኔል ጋዲሳ ጉማን እንዳገኛቸውም ከዚያም በኋላ ባነጋገርኳቸው ወቅት አጠገቤ ሆነው ብዙ ገዛ ሲያደርጉልኝ ለነበሩት ለወይዘሮ ሰሎሜ አርአያ ስላሴም ምስጋናዬን አቀርባለሁ። የተከበራችሁ አድማጮች በ19ና በ25 ሜትር ባንድ የሚተላለፍላችሁ ስርጭት እስከ አራት ሰዓት ይቀጥላል። አሁን እስቲ ከላካችኋቸው የኢሜይል አስተያየቶቻችሁ አንድ ሁለቱን እናሰማችሁ መልሰን የአሜሪካ ድምፅ የባህር ዳር ዩኒቨርስቲ ምህንድስና ተማሪዎች ጥያቄ ስላነሱ ብቻ መባረራቸውን ጋዜጠኛ መለስካቸው ሲዘግብ ላደመጠ ሁሉ ብዙ ጥያቄዎችን ያስነሳል። ተማሪ መሆን እኮ የዜግነት መብትን አሳልፎ መስጠት አይደለም። ለምንድነው ጥያቄ ስላነሱ ብቻ ሰው እንዳልሆኑ ምግብ ተከልክለው ከግቢ የሚባረሩት? ዩኒቨርስቲውና የዩኒቨርስቲው መሪዎች የሚተዳደሩት ዜጎችና ወላጆች በሚከፍሉት ግብር ወይንም በእነሱ ስም በሚገኝ እርዳታና ብድር አይደለም እንዴ? ለመሆኑ በተማሪዎቹና በዩኒቨርስቲው መካከል ያለውን ግንኙነት የሚገዛ ተማሪዎቹ የተቀበሉት ደንብ የለም እንዴ? የትምህርት ሚኒስቴር ከአንደኛ ክፍል እስከ ዩኒቨርስቲ ሦስተኛ ዓመት ድረስ እያሳለፈና እየገፋ ያመጣቸውን ተማሪዎች ዩኒቨርስቲው በድንገት ተነስቶ አዲስና ያልነበረ ፈተና ውሰዱ ማለቱ አግባብ ነው። የኢህአዴግ ባለሥልጣኖች ልጆቻቸውን አውሮፓና አሜሪካ ልከው በዶላር እያስተማሩ የድሃውን ልጅ የሚቀልዱበት አንሶ ለምንድን ነው በረሃብ የሚቀጡት? ተማሪዎቹ ከወደቁ የወደቀው ለዚህ ያበቃቸው ትምህርት ሚኒስቴርና ዩኒቨርሲቲውን የሚመሩት ፕሬዚደንት የሚባሉ የኢህአዴግ ካድሬዎች ናቸው። ተጠያቂ መሆን ያለበትም ይህን ያመጣው መንግሥት ነው። ተማሪዎቹን በውሳኔው ማሳተፍ ሲገባ በረሃብ መቅጣት ኢ ሰብአዊ ድርጊት ነው። ይህ ብልሹ የትምህርት ሥርዓት ያመጣው ችግር ሰለባ የሆኑት ወጣት ተማሪዎች መቀጣት የለባቸውም። ፈተናም ቢሆን ተከታታይና የማሻሻያ ሐሳብ ለተማሪዎቹ የሚሰጥ ካልሆነና በድንገት ተነስቶ የሚደረግ ከሆነ ለማንም አይረዳም። በጥሞና ይታሰብበት። ልሳኑ መልኬ ነኝ ከጎንደር ዩኒቨርስቲ ብለዋል። ተከታዩ አስተያየት በስንኝ የተቋጠረ ነው። በሰሞኑ በሀገራችን እየተበራከተ ያለውን አንዱን ኢትዮጵያዊ ነገድ ከሌላው የሚያቃቅር መንግስታዊ ተንኮል ስሰማ ከአስር ዓመት በፊት የመሆነ ጫጨርኳት ወረቀት ትዝ አለችኝና ፈላልጌ ላካፍላችሁ ወሰንኩ። እናንተም እንደሚመስላችሁ አድርጓት ይቻትላችሁ ብለው እኔን እኔ በላው የምትል ግጥም ልከውልናል መስፍን። ለዛሬ ሰዓታችን እየተጠናቀቀ ነው መሰለኝ። በነገው ምሽት ዝግጅት እናሰማችኋለን። ክቡራትና ክቡራን አድማጮች የምሽቱ ዝግጅታችን በዚሁ ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ እኔ ሰለሞን ክፍሌና፣ እኔም ሰሎሞን አባተነን። ብርሃን ኃይሉ ነች ፕሮግራሙን የመራችሁ። አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ስርጭት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣ ደህና ደሩ።